የናይጄሪያ የጦር ሰራዊት ወታደሮች የአንድ የሺያ ሙስሊሞች ቡድን አባላትን በጥይት መትተው መግደላቸው ተሰማ። ወታደሮቹ የተኮሱት ቡድኑ በሀገሪቱ የጦር ኃይል አዛዥ የአጃቢ ጉዞ ላይ ጥቃት ካደረሰ በኋላ ነው የተባለው። የናይጄሪያ እስላማዊ ንቅናቄ የተባለው ቡድን የመንግስቱ ወታደሮች ካዱና ክፍለ ግዛት ዛሪያ የምትባለው ከተማ ውስጥ ሶስት መቶ የሚሆኑ አባላትን ገደለብ ያለብን ሲል ነው የተናገረው። ሌሎች ዘገባዎች ደግሞ የተገደሉት ሀያ ቢሆኑ ነው ይላሉ። ተኩሱ የተቀሰቀሰው የናይጄሪያ እስላማዊ ንቅናቄ ቡድን አባላት ባለፈው ቅዳሜ ጄኔራል ቱኩር ቡራታ የተባሉትን የጦር ኃይሉን አዛዥ በአጃቢ መኪና እየተጓዙ ሳሉ በእማኞች መሰረት መንገድ ዘግተው ድንጋይ ውርወራ ካካሄዱ በኋላ ነው የጦር ሰራዊቱ ቃል አቀባይ የድንጋይ ወርወራው ተግባር የጦር ሰራዊቱን አዛዥ ለመግደል የተደረገ ሙከራ ነው ሲሉ ገልጸውታል። የሺያ ሙስሊማኑ ቡድን ግን የግድያ ሙከራ አልተደረገም ሲል አስተባብሎ፣ ጦር ሰራዊቱ ቀደም ሲልም ጥቃት ሊያደርስብን እቅድ ባደረገው መሰረት ነው ያሁኑን ጥቃት ያደረሰው ብለዋል።